የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር ጋምቤላ ውስጥ የሚገኙ ከ50 ሺህ በላይ የደቡብ ሱዳን ስደተኞችን አሁን ካሉበት ማንሳትና ወደ ሌላ ሰፈር ለማዛወር ወስኖ ጀምሯል። የኮሚሽኑ የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ማብራሪያ ሰጥተውናል። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ፣ ጤና ይስጥልኝ፣ እንደምናመሽ ጤና ስጥልኝ፣ አቶ ሰለሞን። እግዚአብሔር ይመስገን። አሁን የደወልኩበት ምክንያት የእርሶ መስሪያ ቤት የተወሰኑ የደቡብ ሱዳን ስደተኞችን ጋምቤላ ላይ ከሰፈሩባቸው አካባቢዎች ለማንሳት መወሰኑን አሳውቆ መግለጫ አውጥቶ ነበረ። ያ ሁኔታ አሁን ምን እየተሰራበት ነው? እንዴት እየተከናወነ ነው? ለምንድንስ ነው ውሳኔው የተላለፈው? እሺ በጣም አመሰግናለሁ። በእርግጥ ተጀምሯል። ውሳኔን ብቻ ሳይሆን ከሶስት መቶ ሰባ ሰባት አካባቢ የሚሆኑ ስደተኞች መንገድ ላይ ነበሩ፣ አሁን ገብተው ይሆናል። ይህ አሁን አዲስ አበባ ነው ያለሁት መረጃ ብን አልደረሰኝም። ግን ከድንበሩ አካባቢ ሌቸር የሚባል ካምፕ ነበረን ያ ካምፕ ትንሽ ረባዳ ቦታ እና ለጎረፍ ተጋላጭ አካባቢ ስለነበረ ባለፈው እንደ ፈረንጆች አቆጣጠር በኦገስት ላይ የነበረው ከፍተኛ ዝናብ ነሐሴ ውስጥ ማለት ነው፣ በኢትዮጵያ ነሐሴ ላይ ተጎድቶ ነበረ። ወርፍም ባሮ ወንዝም እንደዚሁ ሞልቶ ትንሽ ጥቃት ደርሶ ነበረ። ስለዚህ ስደተኞቹ በራሳቸውም በእኛም ድጋፍ ካምፑን እየለቀቁ እየወጡ በአካባቢው ኅብረተሰብ ከፍ ወዳለ ቦታ እየሄዱ እየተጠለሉ የነበረበት ሁኔታ ነበረ። ኦልሬዲም የተወሰኑትን ወደ ሌላ ካምፕ አዘዋውረን ነበረ። አሁንም ከሀምሳ ሺህ በላይ ሀምሳ አንድ ሺህ አካባቢ የሚሆኑ ስደተኞች መዘዋወር ወደ ሌላ ካምፕ መተላለፍ ያለባቸው ስላሉ ከእነሱ ውስጥ የተወሰኑትን ነው ዛሬ ማስተላለፍ ጀመር ነው። ቀሪዎቹ መንግስት ሰሞኑን አንድ ቦታ ሰጥቶናል፣ ካምፕ ለመመስረት እየተሯሯጥን ያለ ነው። ስለዚህ ካምፑ እንዳለቀ ወደዛ የሚዛዟሩ ነው የሚሆኑት፣ የሚሰፍሩ ነው የሚሆኑት። ጄዊ የሚባለው ካምፕ ማለት ነው። ትክክል። ጆዊ ካምፕ ከጋምቤላ ወደ አስራ ስምንት ኪሎ ሜትር ርቀት ላይ ነው የሚገኘው። ጋምቤላ አካባቢ በጣም መሬት ማግኘት አስቸጋሪ ነው። ብዙዎቹ ቦታዎች በተለይ ከድንበር በሀምሳ ኪሎ ሜትር ሬዴስ ያሉት ቦታዎች ለጎርፍ ተቃላጭ እና በጣም ረባዳ ቦታዎች ስለሆኑ ትንሽ ተቸግረን ነበረ። ብዙ ቦታዎች ሲሰጡን ሲታዩ ከፍታቸው በጣም ዝቅ እያለ ተቸግረን ነበረ። መጨረሻ ላይ ግን የእኛም ባለሙያዎች የመንግስትም አብረው ሆነው ባደረጉት ቅኝትና ትናት ቦታ ተገኝቶ ተሰጥቶናል። ሀምሳ ሺህ ስደተኞች ይዛል ተብሎ ይገመታል። ነገር ግን ካለው ሁኔታ አንጻርና ተጨማሪ ስደተኞች ሊመጡ ይችላሉ ብለን ስለምንገምት ይሄ ቦታ በቂ አይደለም። ተጨማሪ ቦታዎችም እንደዚሁ መንግስት እንዲሰጠን ጥያቄ እያቀረብን ያለ ነው። አብረንም እየፈለግን ያለ የሀገሬው ሰው በአካባቢው የሚኖረው ነባሩ ሰው ግምት ውስጥ ይገባል፣ በጥናት ውስጥ ይገባል፣ ሁልጊዜም ይገባል። በነገራችን ላይ ኢትዮጵያ ውስጥ ትልቁ ነገር በየትኛውም በአራቱም አቅጣጫ ቢካሄድ ገናኛም ከመድረሳችን በፊት ህዝቡ ነው ተቀብለው የሚያስተናግዳቸው። የዝምድናም አለ፣ ድንበር አካባቢ ያሉ ሰዎች የመቀራረብም አለ፣ በዘርም በባህልም የመመሳሰልም ጉዳይም አለ። አጠቃላይ ሰብአዊነቱም የጎላ ነው። ስለዚህ ከህብረተሰቡ በእውነቱ ብዙም ችግር አልገጠመንም። ነገር ግን ጥናት ውስጥ ይገባል ሁልጊዜ ምክንያቱም ለነዋሪዎቹ የተዘጋጁ የተመጠኑ ሪሶርሶች ናቸው ስደተኞቹ የሚሻሙት የመጀመሪያ አካባቢ በተለይ ዩ ኤን ኤች ሲ አር እና ሌሎች ግብረሰናይ ድርጅቶች ገብተው አስፈላጊ ነገሮች እስኪዘረጉ ድረስ የህብረተሰቡን ጥኖችን ነው አብረው እየተጠቀሙ የሚቆዩት። ስለዚህ ህብረተሰቡ ጫናም ቢበዛበት እስካሁን የተፈጠረ ምንም ችግር የለም። ግጭትም ምንም ነገር ተፈጥሮ አያውቅም። ዛሬ የተንቀሳቀሱት ሶስት መቶ ሰባ ሰባት ስደተኞች ሶስት መቶ ኪሎ ሜትር ነው ሄደው የሰፈሩት እና የስምንት ሰዓት መንገድ ነው። አስራ አንድ መኪኖች ናቸው የተሳተፉት በመስሪያ ቤቶ መግለጫ መሰረት። ሌሎቹስ ይሰፍራሉ የተባለው ወይም ይሄ ጄዊ የሚባለው ካምፕ አሁን ካለው ከሌቾር ምን ያህል ነው የሚረቀው? ጄዊ ትንሽ የበለጠ ከዚህ አሁን ከሶስት መቶ በላይ ነው የሚሆነው ወደ ሦስት መቶ ሀምሳ ሦስት መቶ ስልሳ ኪሎ ሜትር ሊሆን ይችላል። ስለዚህ ዞሮ ዞሮ የአንድ ቀን መንገድ አካባቢ ነው የሚሆነው። ግን ጀዊ ወደ ጀዊ ማፈር አሁን አልጀመርንም። መሬቱ የተሰጠን አሁን ያለፈው እሑድ፣ ቅዳሜ ላይ ነው ኢኖግሬት የተደረገው። ስለዚህ አሁን ቀን ከሌሊት ርብርብ ላይ ያለ ነው። መሰረታዊ ነገሮችን ለማሟላት ይሄ ከተሟላ በኋላ፣ ምክንያቱም በጋምቤላ አካባቢ ወደ እንደ ሚያዝያ መጨረሻ እንደ ፈረንጅ አቆጣጠር ኤፕሪል መጨረሻ አካባቢ ጀምሮ ዝናቡ ይመጣል። ስለዚህ ዝናብ ከመምጣቱ በፊት ስደተኞቹ ከዛ ለጎርፍ ተጠቂ ከሆነ አካባቢ የማንሳት እቅድ ይዘን ስለሆነ እየሰራ ነው ያለ። ነው አገልግሎቶቹን አስፈላጊ ውሃ፣ በተለይ ሽንት ቤት፣ የመጠለያ ነገሮችን ለማሟላት ርብርብ ላይ ያለ ነው የዚህ የዝናቡ ወቅት ከመድረሱ በፊት እንግዲህ አሁን አንድ ወር ቢሆን ነው የቀራችው ጊዜ እና ይሄ ስራ ተጠናቅቆ ሀምሳ ሺህ ስደተኛን ሶስት መቶ ስድሳ ና ሶስት መቶ ሀምሳ ኪሎ ሜትር ወስዶ ለማስፈር በቂ ጊዜ ይኖራቸዋል። እውነት ለመናገር በቂ አይደለም። በጣም አጭር ጊዜ ነው መሬት ፍለጋ በጣም ረጅም ጊዜ አድፍተናል። መሬቱ አልተገኘም ነበረ። በጣም አስቸጋሪ የሆነው የቆየው እስካሁን እሱ ነበረ። ስለዚህ በተቻለ መጠን የተቻለውን ያህል ለማድረግ ነው እቅዱ። እያንዳንዱ ሰው እያንዳንዱ ቤተሰብ መጠለያ ማዘጋጀት እንኳ ባይቻል የጋራ የሆኑ መጠለያዎችን አዘጋጅቶ የማስፈር እቅድ ነው ያለው። ስለዚህ የተቻለውን ያህል ርብርብ ይደረጋል። ነገር ግን ጊዜው በጣም አጭር እንደሆነ ግን መገመት ይቻላል። ባለፈው አደጋ የደረሰው ጉዳት ምን ያህል ነበረ? በነሐሴ እንግዲህ ሁለት ካምፖች ናቸው። አንደኛው ኦልሞስት ሙሉ ነበረ ወደ አርባ ስምንት ሺህ ስደተኞች የነበሩበት፣ አንደኛው ገና የተከፈተ የነበረ ኒፕኒፕ የሚባል ካምፕ ነው። ከሁለት ሺ ስምንት መቶ አካባቢ የሚሆኑ ስደተኞች ነው የነበሩበት። ስለዚህ ያ ኒፕኒፑ ገና የጋራ መጠለያ እና ና አንዳንድ የጋራ ሽንት ቤቶች ካልሆነ በስተቀር ብዙም የተዘጋጀ ነገር ስላልነበረ እዛ ጋር ብዙም የደረሰ ጉዳት የለም። ለቾር ውስጥ ግን ቆይተዋል ስደተኞች ከሰባት ስምንት ወር በላይ የቆዩበት ካምፕ ስለነበረ ብዙ አገልግሎት መስጫ ማዕከሎች የተቋቋሙበት ነበረ። ስለዚህ ጉዳቱ ቀላል የሚባል አልሆነም። ነገር ግን በሰዎች ላይ በጤንነት ላይ በተለይ ወረርሽኝ ነበረ በጣም ከባድ ስጋት የነበረው ወረርሽኝም ሳይደርስ በመንግስት በገባሬ ሰናይ ድርጅቶች እንዲሁም በአካባቢ ሕብረተሰብ ትብብር ብዙም ጉዳት ሳያደርስ መቋቋም ተችለዋል። በተለይ ሕብረተሰቡ የአካባቢ ሕብረተሰብ በጣም ነው ያገዘን። ሰዎቹ እየተነሱ እዛ ነበረ የሚያርፉት ወደ እነሱ አካባቢ እየሄዱ በየመንገዱ በየአስፋልቱ ከፍ ያሉ ቦታዎች ብቻ የተባሉ እየሄዱ ነበረ የሚያርፉት እና ሰዎቹ ይህንን ተረድተው ምንም አይነት ችግር ሳይፈጡ አስተናግዷቸዋል። ስለዚህ ይሄ ትልቅ ትልቅ ሰብአዊ ሁኔታ የታየበት ነገር ነበረ። በህይወት ላይ የደረሰ ጉዳት አልነበረም፣ ያኔ አልነበረም፣ አልነበረም። አቶ ክሱት ሌላው እንደዚህ አይነት ግዙፍ የሆኑ እንቅስቃሴዎች በሚኖሩበት ጊዜ ቅድም እርሶም ጠቆም ለማድረግ የሞከሩት እዛው በቦታው በስፍራው ላይ ቢሆንም አሁን ባለው ሁኔታ የጤና ሁኔታ ትልቁ ስጋት ነው የሚሆነው ሁልጊዜ እንደ ኩፍኝ እንደ ወባ እንደ ትውቀትና ተቅማጥ አይነት ወረርሽኝ በሽታዎች አሁን ደግሞ የኢቦላ ስጋት አለ። በዛ ላይ ኤች አይ ቪ ኤድስን የመሳሰሉ ግዙፍ ስጋት የሆኑ የበሽታ አይነቶች አሉና ምን አይነት ዝግጅት ነው የሚደረገው ለእነዚህ ስጋት? ትክክል ነው። እንደዚህ አይነት በብዛት ስደተኞች በሚንቀሳቀሱባቸው አካባቢዎች ብዙ ጊዜ የሚደረገው ድንበር ላይ የጤና የማጣራት ምርመራ ስራ ይከናወናል። እንደዚሁም የክትባት በተለይ የሚዝልስ የመንጃይትስ እና የመሳሰሉት ነገሮች ላይ ክትባት ይደረጋል። አምና ደግሞ በደቡብ ሱዳንም ተከስቶ በነበረው የኮሌራ ወረርሽኝ ምክንያትም ወደ ኢትዮጵያ እንዳይዛመት ክትባት እዛው ገና ሳይገቡ ድንበር ላይ እነዚህን ክትባቶች ለስደተኞች እየተሰጠ ነበረ። ስለዚህ ይሄ ቀጣይ ነው። አሁንም ስጋት አለበት የተባለ አካባቢ ላይ እየተጠና ክትባቱም ጥንቃቄውም ይደረጋል እና በአብዛኛው ውጤታማ ሆነ ሆኗል። የተወሰነ የሄፕታይትስ ኢ ችግር ተከስቶ ነበረ። የተወሰኑ ካምፖች ላይ ሾልኮ የሚገባ ከማጣራቱ አልፎ ሾልኮ የሚገባ ነገር ሊሆን ይችላል። ይህም ብዙም ጉዳት ሳያደርስ መቋቋም ተችሏል። አቶ ክሱት ቀላል አይደለም። አምሳሽ ሰው ማንቀሳቀስ እና በዛ ላይ አሁን ባላችሁ ጫና ላይ ለመሆኑ ጀርባችሁ ምን ያህል ጠንካራ ነው ይህን ሁሉ ለማድረግ? ጀርባችን ጠንካራ አይደለም። እንደሚታወቀው አሁን የዓለም አቀፍ ረጂ አካላትም እየተደከሙም ይመስላል በየአቅጣጫው በየ አቅጣጫው በዛ ላይ መካከለኛ ጊዜ ሁኔታ በተለይ ሲሪያ እና የመሳሰሉት አካባቢዎች ባለው ችግር ምክንያት አቅማቸው እየተከፋፈለ ችግር አለ። ስለዚህ እኛም በጣም በጣም ተወሰነ አቅም ነው ያለን። ነገር ግን አማራጭ የለም። ምናልባት ትንሽ የሚያወላዳ ነገር ከሕይወት አድን ውጭ የሆነ ነገሮች ከመስራት እንቆጠብ ይሆናል። ትኩረታችን በሙሉ ሕይወት አድን ላይ ሊሆን ይችል ይሆናል ግን ማድረግ ያለብን ባለው ሁኔታ ባለው አቅም አሁን ባለን በእጃችን ላይ ባለው ሁኔታ መስራት ያለብን ነገር ነው እየሰራን ያለ ነው እንጂ አሁን ለምሳሌ ጀዊን ለመገንባት እና እነዚህን ስደተኞች ትራንስፖርት አድርጎ ወደዛው ጀዊ ለማድረስ አጠቃላይ ወደ ሀያ ሚሊዮን ዩኤስ ዶላር ያስፈልገናል። በእጃችን ላይ ያለው በጣም በጣም ውሱን ነው። ስንት አላችሁ? አሁን ከሀያ ሚሊዮን ከምትፈልጉት ምን ያህሉ ነው እጃችሁ ላይ ያለው? ሁለት ነጥብ አምስት ሚሊዮን ዶላር አካባቢ ነው ወደ አስር 1 10 ከመቶ ማለት ነው። ዘጠና ከመቶ ክፍተት አለባቸው። ለረጂ አካላት ይሄንን ችግር እያሰማን እርዳታ እያቀረብ ያለ ነው። እንደውም በዚህ በዛሬው የዩኤንኤችሲአር መግለጫ ላይ ዛሬ ለተንቀሳቀሱት ሶስት መቶ ሰባ ሰባት ሰዎችም ከፍተኛ ሙቀትና ኢነርጂ የሚሰጡ እንደ ብስኩት አይነት ነገሮችና ውሀ ተሰጥቷቸው ነው የሄዱት የሚል ቃል ሰፍሯል እና ይሄ የሚያሳየው የሚጠቁመው ምግብ የለንም እንደ ማለት ይመስላል። የምናድለው ለሰው እሱ የዓለም ምግብ ፕሮግራም የሚሰጣቸው ምግብ ነው። እነሱ እንዳረጋግጡልን እስከሚቀጥለው እስከ ሀም ሌ ድረስ የሚበቃ ምግብ አለ። ነገር ግን ሰዎች በዚህ እንደዚህ በመንገድ ላይ በሚሆንበት ጊዜ የተዘጋጀ ነገር እንደዚህ እንደ ብስኩት እና የመሳሰሉት ነገሮች ነው የሚሰጡት። ስለዚህ ያለመኖር ሳይሆን መንገድ ላይ ሲሆኑ የተዘጋጀ ነገር ነው የምንሰጣቸው። ካምፕ ውስጥ ሰፍረው መኖር ሲጀምሩ ግን እራሳቸው የሚያዘጋጁት ጥሬ እህል ነው የሚሰጣቸው። ስለዚህ የተለመደ አሰራር ነው የእጥረት ሳይሆን የተለመደ አሰራር ነው። ይህ ነው የተፈጥሮ መሬት አቆራርጦ ለመሄድ አስቸጋሪ ሁኔታ ነው ያለው እና ተሽከርካሪዎቻችሁ ይህንን ሰው ለማመላለስ የምትጠቀሙበት የመንገዱን ሁኔታ የሚመጥን ቴክኖሎጂ ያላቸው አሏችሁ ለመሆኑ ታገኛላችሁ አገር ውስጥ ያሉት አውቶቡሶች ናቸው። በአውቶቡስ ነው የምናመላልሳቸው። እነዚህ የጭነት መኪኖች እቃዎቻቸውን ይይዛሉ። ሰዎቹ ግን በአውቶቡስ ነው የሚመላለሱት። ስለዚህ ጊዜው ረዘም ይላል። ኖርማሊ በሌላ መኪና ወይም በአምስት ስድስት ሰዓት የሚወስድ ከሆነ ይሄኛው ወደ ሰባት ስምንት ሰዓት የሚወስድበት ምክንያት ቀስ እያሉ እንዲሄዱ ይገደድ ይሆናል። በተረፈ ግን ለአደጋ የሚያጋለጥ ነገር የለም። ዝናብ በነበርበት ጊዜ በክረምቱ ወቅት ሙሉ በሙሉ ተቆራርጦም ነበረ። ሄሊኮፕተር ነበረ ወደ ካምፖቹ የምንደርሰው። ከዛ በኋላ ግን ጥገናም ተደርጎላቸው መንገዶቹ አትሊስት ቀስ ተብሎም ቢሆን መንቀሳቀስ ይቻላል። የኢትዮጵያ መንግስትና ዓለም አቀፍ የፍልሰት ድርጅት አይኦኤም በዚህ ውስጥ እንደሚተባበሩ ገልጻችኋልና የኢትዮጵያ መንግስት ተሳትፎ ምንድን ነው የሚመስለው? ኢትዮጵያ ውስጥ ለሚመጡ ስደተኞች የመጀመሪያው ኃላፊነት የኢትዮጵያ መንግስት ነው። ድንበሩን ከመክፈት እና የስደተኝነትን እውቅና ከመስጠት ጀምሮ ከለላ ጥበቃ የማድረጉ ሀላ ሀላፊነት የኢትዮጵያ መንግስት ነው ሌላው ሁሉ ዩኒክሲያርን ጨምሮ በመንግስት ጥሪና አጋባዥነት መጥቶ ድጋፍ የሚሰጥ አካልና የአለም አቀፋው ማህበረሰብ ተወካይ ነው ስለዚህ አብዛኛው ስራ ከባዱ የሚባለው ስራ ድንበርን ከፍቶ መሬትን አዘጋጅቶ የመስጠት ስራ የመንግስት ነው እና መንግስት የመጀመሪያው ተጠቃሽ ነው መሆን ያለበት። የዓለም አቀፍ ስደተኞች ወይም የፍልሰት ድርጅት ትራንስፖርት ላይ ነው የሚያግዘን። በትራንስፖርት ስደተኞቹን የሚያመላልሰው እነሱ ናቸው የሚያመላልሷቸው። ከኛ ጋር ፈንድ የሚመደብላቸውም ቢሆን ከራሳቸውም እየጨመሩ የሚያመላልስ እነሱ ናቸው። የጸጥታ ጥበቃ ውስጥ ምን ይመስላል? ሰላም ነው። በጸጥታ በኩል ምንም ነገር ገጥሞ ነው አያውቅም። እንግዲህ እንደተባለው ስደተኞቹ ረዥም አመት ቆይተዋል። ሱዳን እና ደቡብ ሱዳን ከመለያየታቸው በፊትም ጀምሮ የነበሩ ስደተኞች አሁንም ድረስ አሉ። ከዛም በኋላ በአዲሱ ግጭት የመጡ ስደተኞችን ብዙ ካምፖችን ከፍተናል። ስለዚህ በጸጥታ በኩል ካምፖቹ አካባቢ የተከሰተ ምንም ችግር የለ። አቶ ክሱት ተጨማሪ ስደተኞችን እንጠብቃለን ብለው ነበር። ከደቡብ ሱዳን ለምንድን ነው የሚጠብቁት? እንግዲህ እንግዲህ እንደሚታወቀው ሰላም አልመጣም። ደቡብ ሱዳን ውስጥ ተጨባጭ ሰላም፣ የሚታይ ሰላም የለም። ኢንፋክት ሪፖርቶቹ እንደሚያሳዩት እዚህም እዚያም ግጭቶች እንዳሉ ነው። በዚህ ላይ አንዳንድ ተቋማት የረሀብ አደጋም ሊከሰት ይችላል የሚል ማስጠንቀቂያም እያስተላለፉ ነው። ስለዚህ እነዚህ ነገሮች እነዚህ ነገሮች ተደማምረው ብዙ ሰዎች መምጣታቸውን እንዲቀጥሉ ሊያደርጉ ይችላሉ የሚል ግምት ስላለ ነው እና በዝግጅት ላይ ነው ያለ። ነው ሊመጡ ይችላሉ እንደማይመጡ የሚያሳዩ ነገሮች ስለሌሉ ይመጣሉ ተብሎ ተዘጋጅቶ መጠበቁ ነው የተሻለ የሚሆነው። ለመሆኑ እናንተ ታበረታቷቸዋላችሁ ወደ ስደተኞች ካምፖቹ እንዲመጡ? አናበረታታም። ምንድን ነው እሱም አናበረታታም። በእርግጥ የዓለም ምግብ ፕሮግራም እዛው እንዳሉ ለምሳሌ አንዳንዱ ሰው ግጭቱ ደህና የሆንና በረሃብ ምክንያት የሚመጣ ህዝብ አለ። በግጭቱ ምክንያት መስራት የማይችል ስለዚህ ካልሰራ ደግሞ ልጆቹ ይዞ የሚራው ቤተሰቦች በረሃብ ምክንያት ብቻ ድንበር እንዳያቋርጡ የዓለም ምግብ ፕሮግራም ከኢትዮጵያ እየተነሳ ምግብ ይሰጣል ወደ ደቡብ ሱዳን በተለ በተወሰኑ አካባቢዎች እየተነሳ በአውሮፕላን ኤርድሮፕ እያደረገ ነው ያለው። ይሄ ማለት በተቻለ መጠን በምግብ ምክንያት ለመምጣት የሚወስኑ ሰዎች ካሉ ሳይመጡ እዛ ሆነው ችግራቸውን እንዲቋቋሙ የመርዳት ነገር ነው። ስለዚህ እንዲመጡ አይበረታታም፣ በፍጹም አይበረታቱም። ነገር ግን ደግሞ ችግር ካለ፣ ለደህንነታቸው የሚያሰጋ ነገር ካለ ደግሞ ድንበር ላይ መጥተው መግባት ካለባቸው የኢትዮጵያ መንግስትም ድንበሩን ክፍት አድርጎ ይጠብቃል። የዩኤንኤችሲአር እና ሌሎች ረጂ አካላትም አስፈላጊውን አለምአቀፍ ጥበቃና ድጋፍ ያደርጋል። ኢትዮጵያ በአሁኑ ጊዜ ከሱዳን፣ ከሶማሊያ፣ ከደቡብ ሱዳን፣ ከኤሪትሪያ የገቡ ስደተኞችን ታስተናግዳለች። በእርስዎ መስሪያ ቤት በዩኤንኤችሲአር መግለጫ መሰረት ለመሆኑ የኢትዮጵያ መንግስት ይህንን ያህል ስደተኛ ሲቀበል ከጎረቤት ሀገሮች፣ ከዓለም አቀፉ ማህበረሰብ የሚጠብቀው የሚደረግለት ምንድን ነው? ለመንግስት ምንም የሚደረግ ነገር የለም። ግን ስደተኞቹም ቢያንስ በገንዘብ እንዲረዱ የዓለም አቀፍ ማህበረሰብ ይጠብቃል። የመንግስትም ይጠብቃል። እኛም እንጠብቃለን። ስለዚህ መንግስት ድንበሩን ያ ሁሉ መስዋዕትነት ሲከፍል እንግዲህ ሀብታም አይደለም የኢትዮጵያ መንግስት ከ na auto እነዚህን በሙሉ ስደተኞች መቀለብ እና ማኖር የሚችልበት አቅም የለውም። ስለዚህ አትሊስት መንግስት፣ እና የዩኤንኤችሲአር የሚጠብቁት የዓለም አቀፍ ማህበረሰብ ኢትዮጵያ ላሳየችውን መልካም ትብብር ትብብሩን አጠናክረው እንዲቀጥል እና እነዚህን ስደተኞች በሌላው በሌላው መልኩ ሙሉ በሙሉ ድጋፍ እንዲሰጥ ነው። አንዳንድ ወገኖች የኢትዮጵያ መንግስት የሚጠቀመው ነገር አለ ከውጭ የሚያገኘው በስደተኞቹ ምክንያት ብለው መግለጫ ሲያወጡ ሲናገሩ ይሰማሉ አልፎ አልፎ። ይሄ ውሸት ነው ማለት ነው ማለት ለሀገር የሚጠቀምበት አግባብም የለም። እያንዳንዷ ያመጣችው ብር ምን ላይ እንደምትውል ትታወቃለች። አብሮ ፕላን ይደረጋል። አብሮ ነው የሚፈጽመው እና መንግስት እጅ ላይ ዝም ብሎ ያለ ቁጥጥር የሚገባ ብርም የለም። ብሩ በዩኔክሲያር እና በሌሎች አካላት አማካኝነት መጥቶ ስራ ላይ ሲሆን ነው አብረን ምንሰራ። ስለዚህ መንገዱም የለም። በመንግስት ስም መናገር ባይቻልም እስካሁን አብረን ስንሰራ እናንተ እርስ እርሶን እንደ ገለልተኛ እንደዛ አይነት ፍላጎቱም አልታየም። እርሶን እንደ ገለልተኛ፣ እንደ ሶስተኛ ወገን አድርጌ ነው የምጠይቀው የተባበሩት መንግስታት ድርጅት ሰው በመሆኑ ስለዚህ፣ እንደዛ አይነት ችግር የለም። መንግስት የሚጠቀምበት አጋ እድሉም የለም። መጠቀም አለብኝ ብሎም ተከራክሮ አንስቶ አያውቅም። መንግስት መንግስት ሁልጊዜም በየመድረኮ የሚናገረው እነዚህ ስደተኞች እኛ ድንበራችንን ክፍት አድርገን ለመቀበል ዝግጁ ነን፣ እየተቀበልንም ነው። ነገር ግን እያንዳንዱ ስደተኛ በልቶ ጠጥቶ እንዲኖር የሚያስችል አቅም የለንም፣ የዓለም አቀፍ ማህበረሰብ ይህንን ድጋፍ ማድረግ አለበት የሚል ጥሪ ነው የሚያቀርቡ። አቶ ክሱት ገብረ እግዚአብሔር በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ፣ ለጊዜው ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። ቪኦኤዎች በጣም አመሰግናለሁ።